ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆጠን ቆጠን የቀደሙት የጦር ኃይሎች ምክትል ኤታ ማዦር ሹም ብሪጌዲየር ጄኔራል ብርሃኑ ጁላ ሲሆኑ እርሳቸውን ተከትሎ የሰማቸዋቸው ደግሞ የጄኔራል ሰአረ መኮንን ልጅ አቶ ማአሾ ሰአረ ናቸው። ዝርዝሩ በዕለቱ አብይ ርስ ይቀርባል። በተባበሩት መንግስታት ድርጅት የስደተኞች ራዲዮ ፕሮግራም ዩኤንኤችሲአር በኬንያው ዳዳብ ካምፕ ሁለት መጠለያዎችን ለኬንያ መንግስት አስረከበ። መጠለያዎቹ የሶማሌ ስደተኞች በፊት ይኖሩበት የነበሩበት ሲሆን ላያቸውም ወደ ሁለት ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶች አሉበት ተብሏል። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን። ከምሽቱ ዜና መካከል በመሰረቱ በአብዛኛው ወይም በሙሉ ማለት ይቻላል የኢትዮጵያ ዜና ነው ያለን። የሁለቱ ጀኔራሎች አስከሬን ወደ መቀለ ተላቀ። በጀኔራል ገዛይ አበራም አብሮ ከጀኔራል ሰዓረ አስከሬን ጋራ ወደ መቀለ ሄዷል። መቀለ አውሮፕላን ጣቢያ ከፍተኛ አቀባበል ተደርጎለታል። አዲስ አበባ ውስጥ ሽኝት ፕሮግራም ነበረ። ክብራትና ክቡራን አድማጮች ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭታችንን አሁን እንጀምራለን። ዛሬ ማክሰኞ ሰኔ 18 2011 ዓ.ም ነው። ስርጭቱ አስተናጋጆች አሉላ ከበደና አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከስርጭት መሀንዲሱ እስከ ምሽቱ አራት ሰዓት አብረን እናመሻለን። አሁን ወደ ዜናው እናልፋለን። ቅዳሜ ለታ ማታ በጠባቂያቸው የተገደሉት ጀኔራል ሰዓረ ሙልጌታና ከእርሳቸው ጋር የተገደሉት የጡረተኛው ጀኔራል ገዛ አበራ አስከሬን ዛሬ መቀሌ አሉላ አባነጋ አውሮፕላን ማረፊያ ደረሰ። በዚሁ ወቅት በክልሉ የሚገኙ ከፍተኛ ባለስልጣናት፣ የአገር ሽማግሌዎች፣ የሃይማኖት መሪዎች እንዲሁም ከአፋር የመጡ ነባር ሹማምንት አቀባበል አድርገውለታል። ሙልጌታ ጽበሀ ዘገባ አልኮልናል። ይህ መቀለ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ሰጥቶ ከተማዋ ምስራቃዊ አቅጣጫ አስር ኪሎ ሜትር ርቀት የሚገኝ ሆኖ፣ ይህ በእግርና በተሽከርካሪ መንገድ ተጉዘው ነዋሪዎች ወጥተው ሀዘናቸው በመግለጽና መፈክር በማሰማት አቀባበል አድርገዋል። በተጨማሪም በዚህ አስር ኪሎ ሜትር በመንገድ ህዝብ በጎደና ወጥቶ በብዛት ከቀኑ ስምንት ሰዓት ጀምሮ እስከ ማታ ጠብቆ ተቀብሏቸዋል። ከኤርፖርት ወደ ትግራይ ሰማዕታት ሐውልት ነው አስከሬኑ አሁን አመሻሽ ላይ ያመራል። በመቀለ ከተማ ጨምሮ በሁሉም የትግራይ ከተሞች በዛሬው ዕለት ጀኔራሎቹን ለመዘከር የሻማ ማብራት መርሃ ግብር ተዘጋጅቷል። የትግራይ ክልል ምክር ቤትም ከዛሬ ጀምሮ ለሶስት ቀናት የሚቆይ በክልሉ የሐዘን ቀን እንዲሆን አውጇል። የፌዴራል የኢፌድሪ መከላከያ ሰራዊት ኢታማዦር ሹም ጀኔራል ሰዓረ መኮንንና በጡረታ በቅርቡ የተሰናበቱት ሜጀር ጀኔራል ገዛይ አበራ የቀብር ስነ ስርዓት በነገ ዕለት ከሰማታት ሀውልት ተነስቶ ከሰዓት በኋላ በመቀለ ቅዱስ ገብርኤል ቤተክርስቲያን እንደሚከናወን የወጣው መርሃ ግብር ያሳያል። ለአሜሪካ ድንቅ ሙልጌታ ጽቡሃ መቀላል ሙልጌታለ ዘገባው እናመሰግናለን። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታማዦር ሹም ጄኔራል ሰዓረ መኮንንና ጡረተኛው ጄኔራል ገዛኢ አበራ አስከሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች ኢታማዦር ሹም ጀኔራል ሰዓረ መኮንን በሀገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና መጫወታቸው በሕይወት ታሪካቸው ተመልክቷል። ጠቅላይ ኢታማዦር ሹሙ በኢትዮጵያ ብዙ ጫናና ፈተናዎችን በማለፍ ከፍተኛ ሚና ማበርከታቸውም ነው የተጠቀሰው። ዘገባ ይኖረናል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩ ጀኔራል ዓላማና ፍላጎት ዙሪያ ጥያቄዎች እየተነሱ መሆናቸው ይነገራል። ትናንት ሰኞ እንደተዘገበው ብርጌዴር ጀኔራል አሳምነው ጽጌ ሊያመልጡ ሲሉ በፖሊስ ታድነው መገደላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሰው ለአሜሪካ ድምፅ ገልጸዋል። ጀነራል አሳምነው የአማራ ክልል የሰላምና የደህንነት ቢሮ ኃላፊ እንደነበሩም አይዘነጋም። ብሪጌዲር ጀነራል አሳምነው ባለፈው ቅዳሜ የአማራ ክልላዊ አስተዳደር ፕሬዚዳንት የነበሩትን አማካሪያቸውንና የክልሉን አቃቢ ሕግ እንደገደሉ ነው በፌዴራል መንግስቱ የተወነጀሉት። በሌላ ነገር ግን በተያያዘ ዜና የጦር ኃይሎች ኤታ ማጆር ሹሙ ጀነራል ሰዓረ መኮንን ከባህር ዳር አምስት መቶ ኪሎ ሜትር ርቀት አዲስ አበባ ላይ በጠባቂያቸው መገደላቸውንም የጠቅላይ ሚኒስትሩ ቢሮ አስታውቋል። ስለ ኢትዮጵያ እንደሚያጠናና እንደሚጽፍ የተገለጠው ጋዜጠኛ ዘካሪያ ዘላለም ከቪኦኤ ጋር ባደረገው ቃለ ምልልስ ጀነራል አሳምነው ረዥምና ውስብስብ ታሪክ ያላቸው ሰው መሆናቸውን ተናግሯል። ጀኔራሉ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝ እንደ አውሮፓ አቆጣጠር በ209 ዓ ም በመፈንቅለ መንግስት ሙከራ ተጠርጥረው መታሰራቸውን የሚናገረው ዘካርያስ ከሌሎች ሀያ የሚሆኑ ወታደራዊ መኮንኖች ጋር ዕድሜ ልክ ሥራ ተፈርዶባቸውም ነበር ብሏል። በኋላም በጠቅላይ ሚኒስትር አብይ አመራር ከእስር ተፈተው የተሻረ ማዕረጋቸውና ጡረታቸው ተከብሮላቸው በመንግስቱ ውስጥ እንዲያገለግሉ ተደርገው እንደነበር ጋዜጠኛ ዘካርያስ ተናግሯል። በተጠርጣሪ ጀኔራልና በመንግስቱ መካከል ከቅርብ ጊዜያት ወዲህ አንዳንድ ቅራሜ መከሰቱን ዘካሪያስ ቢናገርም፣ ለቅዳሜው ያልታሰበና ድንገተኛ አደጋ ምልክት ሰጪ የሆነ አንዳችን ፍንጭ የለም። እንዲያውም ይላል ዘካሪያስ፣ የጥቃቱ ዓላማና ምክንያት ከቶውንም አይታወቅም። በክልል ውስጥ የተካሄደ መፈንቅለ መንግሥት እንደምን ተቀባይነት እንደሚኖረው አይገባኝም ያለው ዘካርያስ የአንድን ክልል ርዕሰ ከተማ መቆጣጠር ጠቅላላውን ክልል ለመቆጣጠር ዋስትና አይሆንም ብሏል። ሁማን ራይትስ ዎች ተመራማሪ ፌሊክስ ሆን ጥቃቱን ለየት ባለ እና ጎሳ ውስጥ ከተፈጠረ ውጥረት አንጻር ነው የተመለከተው ከፎሬን ፖሊሲ መጽሔት ጋር ባካሄደው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ይጠቁማል። ሆርን የብሪጌዲየር ጀኔራል አሳምነውን ሹመት የአማራው ቡድን ለጠቅላይ ሚኒስትር አብይ መንግስት ድጋፍ እንዲያደርግ የተቸረ አድርጎ ያየዋል። በክልሉ ስልጣን ያለው የአማራው ዲሞክራቲክ ፓርቲ የጣምራው ገዢ ፓርቲ አካል ነው። ዳሩ ግን በአንዳንድ ብሔርተኛ አማሮች ዘንድ አቅመቢስ ተደርጎ ነው የሚታየው። ጀኔራል አሳምነው የአማራው ክልል የደህንነትና ጸጥታ ቢሮ ኃላፊ ሆነው መሾማቸው የአማራውን የብሔርተኛነት ስሜት ለማርገብ እንደሆነ ብዙዎች ያምናሉ ሲል ሆርን ለፎሪን ፖሊሲ መጽሔት ባደረገው ቃለ ምልልስ ይናገራል። ያ እቅድ ግን ተቃራኒ ውጤት ነው ያስከተለው። ጄኔራሉ ከቅርብ ጊዜ ወዲህ በፌዴራል መንግስት ላይ ቁጣና ንዴት ሲያሰሙ ተስተውለዋል። ጠንካራ ተቃዋሚ ንግግሮችንም ሲያሰሙ ተደምጠዋል። ይህ ሁሉ ሆኖ ዛሬ ማክሰኞ ድረስ እንኳ የብሪጌዴር ጀኔራል አሳመነው ጽጌ ትክክለኛ ዓላማና ግብ ግልጽ አይደለም። ሁኔታዎቹ በሙሉ አሁን ከተከሰተው በላይ ናቸው። የአንድ አማራን ክልል መቆጣጠር የተወደደ እርምጃ ነው ብሎ መቀበልም አይቻልም ብሏል ጋዜጠኛው። ይህ በእንዲህ እንዳለ የብሪጌዲየር ጄኔራል አሳምነው ጽጌን አስከሬን ላሊበላ አየር ማረፊያ መድረሱ ከስፍራው የሚገኙ የላሊበላ ከተማ አስተዳደር ምክትል ከንቲባ አቶ ማንደፍሮ ታደሰ ለቢቢሲ ገልጠዋል ትናንት የብሪጌዲየር ጄኔራል አሳምነው መገደል ከተሰማ በኋላ ቤተሰቦቻቸው አስከሬናቸው በክብር እንዲሰጣቸው ለወረዳው መንግስት ጥያቄ በማቅረባቸው ጥያቄያቸውን የክልሉ መንግስት ተቀብሎ አስከሬናቸውን እንደሸኘ አቶ ማንደፍሮ ይናገራሉ። የጄኔራሉ ቤተሰቦች፣ የአካባቢው ነዋሪዎች፣ የአካባቢው የመንግስት አመራር አካላት የጸጥታ ኃይሎችና የቤተ ክርስቲያን ቀሳውስት በአውሮፕላን ማረፊያዎች ተገኝተዋል። ከቤተሰቦቻቸው ጋር ገና ስላልተነጋገሩ የብርጋዴር ጀኔራል የቀብር ስነ ስርዓት የትና መቼ እንደሚፈጸም በእርግጠኛነት መግለጽ እንደማይችሉ የገለጡት ምክትል ከንቲባው ሕብረተሰቡ ሀዘኑን በሚገልጽበት በከተማው አደባባይ ትልቅ ድንኳን የተዘጋጀ መሆኑንና አስከሬናቸውም በዚሁ ድንኳን ውስጥ እንደሚያርፍ አስረድተዋል። በዚያው ስፍራ ሌሊቱን ጸሎተ ፍታት ይደረጋል ብለዋል። ምክትል ከንቲባ ወክለውም ብሪጌዲየር ጀነራል አሳምነው ለአገር ያበረከቱት አስተዋጽኦ ከፍተኛ በመሆኑ የቅብር ስነ ስርዓታቸው በደማቅ ሁኔታ ለመፈጸም ኮሚቴ መዋቀሩንም ይናገራሉ። አቶ ማንደፍሮ እንደገለጹልን ትናንት ብሪጌዲየር ጀነራሉ መገደላቸው ከተሰማ አንስቶ በህብረተሰቡ ዘንድ የተዘበራረቀ ስሜት እንደሚታይ እንዲሁም በክልሉ አመራሮች ሞት በክልሉ አመራሮች ይቅርታ ሞት ምክንያት ድንጋጤ ውስጥ ይገኛሉ። የአገር ሽማግሌዎች፣ የሃይማኖት አባቶች፣ የመንግሥት አመራርና የጸጥታ አካላት ከሕዝቡ ጎን በመሆን ቤተሰቦቻቸውን በማጽናናትና ኅብረተሰቡንም በማረጋጋት ከፍተኛ ሚና እየተጫወቱ እንደሆነም አቶ ማንደፍሮ አክለው ገልጠዋል። የሱዳኑ ወታደራዊ ገዢ ኢትዮጵያ ባቀረበችው የስልጣን መጋራት ውሳኔ እንደማይስማማ ትናንት ሰኞ አስታወቀ። ኢትዮጵያ ያቀረበችው ሀሳብ ከሀገሪቱ አፍቃሪ ዲሞክራሲ ንቅናቄ ጋር የስልጣን መጋራትን እቅድ የሚጠይቅ ነበር። ኢትዮጵያ ወታደሩና ተቃዋሚ መሪዎች ወደ ጠረጴዛ ውይይቱ እንዲመለሱም ዲፕሎማሲያዊ ጥረቶችን ስታደርግ መቆየቷ ይታወቃል። በሁለቱ ወገኖች መካከል ቀደም ሲል በተካሄዱ ወይም በተከሰቱ ግጭቶች የደህንነት ኃይሉ በአገሪቱ ውስጥ እስካሁን በታወቀው አንድ መቶ ሀያ አምስት ሰዎች መገደላቸውን የተቃዋሚዎቹ አደራጆች አስረድተዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አቅደውት የነበረውን ጥቃት ከቀለበሱ በኋላ በአገሪቱ አመራር ላይ አዲስ ማዕቀቦችን ጥለዋል። በሌላ በኩል የትራምፕ አስተዳደር ውጥረቱን ለማርገብ ሲል ካለምንም ቅድመ ሁኔታ ከኢራን ጋር እንደሚደራደር የዩናይትድ ስቴትስ ባለስልጣናት ተናግረዋል። ኢራን በበኩሏ አሜሪካ ማዕቀቡን የምታነሳ ከሆነ የመደራደር ፍላጎት እንዳላት ፍንጭ መስጠቷ ተሰምቷል። ዜናው አበቃ። i you ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቷ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ22፣ በ25ና በ30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። ወደ ዕለቷ ብይር ስጥ ከመሄዳችን በፊት ቆየት ብለው ከሚቀርቡ መሰናዶች አንዱን ለቅምሻ እናሰማቸው። አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ የሽብር ወሬዎች አሉ። በተለይ አማራ ሕዝብ እነዚህም ህዛችን ለማሸበር እና ለማወናገድ የሚነሱ የሽብር ወሬዎችን ንቆ አካባቢውን መጥተው መጠበቅ መቻል አለበት። አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የኃላፊነት ስሜት ነው። የአማራ ብሔራዊ ንቅናቄ ድርጅት አብን ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። የሰሞንኛውን አነጋጋሪ ድርጊት በአማራ ክልልና በአዲስ አበባ የተፈጸመውን በቀጣይ ሁኔታ አስመልክቶ ከተደረገ ቃለ ምልልስ የተወሰደ ነው በሁለተኛው አጋማሽ ጠብቋቸው አሁን ወደ ዕለቱ አብይ ርዕስ ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታ ማዦር ሹም ጄኔራል ሰዓረ መኮንንና ጡረተኛው ጄኔራል ገዛ አበራ አስከሬን ዛሬ ቀደም ሲል በዜናው እንደገለጥ ነው በሚሊኒየም አዳራሽ ሽኝት ተደርጎለታል የጦር ኃይሎች የኤታማዦር ሹም ጀነራል ሳዕረ መኮንን በአገሪቱ የተጀመረው ለውጥ ለኢትዮጵያ ህዝብ ያለውን ፋይዳ በማቀድም የበኩላይ ስም በማለፍ ከፍተኛ ሚና እንደ ተጫወቱ ተጠቅሷል በህይወት ታሪካቸው አባቴ በአንድነት በመሻሻል እና አብሮ በመስራት የሚያምን ፍጹም ኢትዮጵያዊ ነበር ያለው ልጃቸው ማአሾ ሳዕረ እሱ ስለ ሞተ ሀገር ይፈርሳል ማለት አይደለም፣ ሲልም ተናግሯል። በስነ ሥርዓቱ ላይ ፕሬዚዳንት ሳህለ ወርቅ ዘውዴ እና ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። እስክንድር ፍሬው ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ስነ ስርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት አምርረው ሲያነቡ የታዩበት ሽኝት ጠቅላይ ኤታ ማዦር ሹምስ አረመኮንን በአስራ ዘጠኝ ስልሳ ዘጠኝ ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው መምራታቸው በህይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄዱ ያሉ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በአገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውም ነው የተጠቀሰው። በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለት ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው የጄኔራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማጆር ሹም ጄኔራል ብርሃኑ ጁላ ሀገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በእሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል። ለሀገር እየሰራ፣ ሁሉንም እያቻቻለ፣ ሁሉንም እያገለገለ፣ ሁሉንም እየሰማ፣ ሁሉንም እያስተናገደ ያለበቱት ምን በድሎ ነው ይገርታ ምን በድሎ ነው የሚገደለው የሚሉ የሴሳ እንዳለው በግል ያመኛል። በጣም ትክክል አደለ። ጀነራሉ የስልጣን ሩጫ የላቸው። ሰው እንዳይሞት የተፈናቀለ እንድመለስ እኔ እየሰሩ ያሉት ሌላ የሚሰሩት ነገር የላቸው። አብረ ነው የሚሰራው። ምንም የወቀትላቸው ነገር የላቸውም። እኛ እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀነራል ሳረስ ሲሰራ የነበረው አላማ በማሳሳት የጀኔራል ሳሪ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን ቆርጠን እንታገላለን። በዚሁ ስነ ስርዓት ላይ የተናገረው የኤታ ማጆር ሹሙ ወንድ ልጅ ማዕሾ ሳርም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል። በመጀመሪያ ለፌዴራል መንግስት ዝግጅት ስላዘጋጀት ዳዳዳ ጀኔራል ገዛይ ተሰቦች በጣም እናመሰግናለሁ እና እንደ ኢትዮጵያ ሕዝብ ክብር ሰዎቻችን ስለወጣችሁ በጣም በጣም ክብር ምስጋና ለናንተ ሰጥተናል። መጀመሪያ አባቱ በአንድነት በመቻቻት አብረው በመስራት የሚያምን ስጹም ኢትዮጵያዊ ነበረ። እኛ በንክረን ከቆምን ኢትዮጵያን አንድ እናረጋታለን። ጄኔራል ሰዓረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ሆነው የተሾሙት በአገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በአስራ ዘጠኝ ዘጠና አንድ ብርጋዴር ጄኔራል ሆነው ተሾሙ። በአስራ ዘጠኝ ዘጠና ስምንት ወደ ሜጀር ጄኔራልነት አደጉ። ሙሉ ጄኔራል የሆኑት ደግሞ በሁለት ሺ አስር ዓመተ ምህረት ነው። ጄኔራል ሰዓረ መኮንን ሰኔ አስራ አምስት ሁለት ሺ አስራ አንድ ዓመተ ምህረት በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጄኔራል ገዛኢ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገውም ለሁለቱም ጄኔራሎች አስከሬን ነው። እሳቸውም እንደዚሁ በአስራ ዘጠኝ ስልሳ ዘጠኝ አመተ ምህረት የህወሓትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትን በሀገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከአስራ ዘጠኝ ሰማንያ አምስት እስከ ሁለት ሺ አምስት አመተ ምህረት ደግሞ የሀገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጄኔራል ገዛኢ በሁለት ሺ አምስት አመተ ምህረት በመከላከያ የመተካካት ሂደት በክብር በጥሮታ ቢሰናበቱም ሀገራዊ አስተዋጽቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው ማደራጀትና የአመራር ቦርድን በመምራት በኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት በሀገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሌኒየም አዳራሽ ሽኝት የተደረገለት የሁለቱ ጄኔራሎች አስከሬን የቀብር መስርአቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም እዚያው አዲስ አበባ ያቆየናል። የአዲስ አበባ ባላደራ ምክር ቤት ሰብሳቢ ጋዜጠኛው እስክንድር ነጋ ከተሰረዘው የባህር ዳር ህዝባዊ ስብሰባ መልስ አባላቶቻችን ለእስር ተዳርገዋል፣ መንግስት አስቸኳይ የእርምት እርምጃ መውሰድ አለበት ሲልም አሳስበዋል። ሀብታሙ ስዩም ተጨማሪ ዘገባ አለው። የአዲስ አበባ ባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካ ድምፅ ራዲዮ ተናግረዋል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ለት በባሕር ዳር ከተማ ሊደረግ የነበረው ህዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል። ያው ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልን ስለተከለከልን ግማሾቻችን በመንገድ ግማሾቻችን በአየር ምትመለስ ነው በመንገድ ወደ አዲስ አበባ ለመመለስ ከተገደድነው መካከል እኛ በአየር እንገኝበታለን ጠዋት ሌሊት ሰዋት ተሰደጉ ማለት ነው ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ እንታየ ችኮል ታስሯል ከእሱም ባሻገር እነዚሁ ከምክር ቤት አባሎቻችን መካከል ጠንካራ ሆነ ችኮል ሆናቸው የምንላቸው አባላትና መራራ ሌሎች በክፍለ ከተማ ደረጃ ያሉ አመራር አባላትን ታስረዋል። የምክር ቤት አባላት እንደዚህ ሚ የሰማ ናቸው አሉ የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማን ነው? የት አካባቢ ነው ታስረው የሚገኙት? ይህንን ለማወቅ ችላችሁ? ይሁን እስክንድር እንግዲህ፣ ይህ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል። እዛ ያሉ ባለስልጣናትን ለማነጋገር ሞክረናል። በደፈናው የታሰሩት በወቅታዊ ጉዳዮችም ከመባል ማሻገር ዝርዝር መረጃ ልሰጠን የቻለ የለም። እኛ እዚያ በተንቀሳቀሰ በታሳ የዘመዶቻቸው ደግሞ ውስጥ ገብተ ይህን ማስጠንቀቅ ጋዜጠኛና የመብት ተሟጋጅ እስክንድር ነጋ በባህር ዳር ከተማ የደረሰውን የባለሥልጣናት ግድያ በተመለከተ በስፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟገታል። በመጀመሪያ ነገር አሁን ወቅታዊ ጉዳዮችን በሚመለከት ምን እንደሆነ የመጀመሪያ ምስክ ደረጃ ምስክር የሆኑት የክልሉ ባለስልጣናት ችግሩ ሲፈጠር ከስር መሰረቱ ጀምሩ ይህ እንዴት እንደተፈጠረ በምን ሂደት እንዳለፈ እንዴት ተቋጨ፣ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠለቀ ማስረጃ ሊያገኝ የሚችልበት ሁኔታ የለም። በህዝብ ፊት ምስክርነት ይሰጣል። ለፖሊስ ሊሰጠ የሚችለው ምስክርነት ህዝብ በግላጭ አዳምጦታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘ ነው። ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያው ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ ተብሎ የሚታሰቡ ግን ሰለባዊ የሆኑ አሁንም እደግመዋለሁ የለውጡ ተቀናቃኞች የሚሸጡ የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጮች ናቸው ተብሎ የሚታሰቡ በዚህ አጋጣሚ ላይ ቁልፍ ቁልፍ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የድሮ አስተሳሰብ የድሮ አካሄድ ነው። ለሀገር የሚበጅ አካሄድ አይደለም። በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን በኔ አስተያየት ጭቆና አማራጭ ፖሊሲ አይደለም። ችኮና ወደ ባቱ ችግር ይፈተናል። የሚሻለው በዲሞክራሲ ጎዳና ላይ መጓዝ ነው የሚል ነው እና አሁን ዛሬ የተወሰደ የህዝብ እርምጃ ጥሩ ምልክት አይደለም፣ ከእውነታው ጋር በግልጽ የሚጋጭ ነው እና አስቸኳይ የሆነ እርምት እርምጃ ሊወሰድበት ይገባል ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ በተደጋጋሚ የደወልንላቸው የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታውስ ወደ ስቱዲዮ እስከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናሰማችኋለን። ይህ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎች በከተማ ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ሥራዎቻቸው እንደ ወንጀል ተቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ስፍራዎች ልሰጣቸው የሞከርኳቸው መግለጫዎች በመንግስት የጸጥታ ኃይሎች ሆን ተብለው ተደናቅፉብኛል ሲል መክሰሱ ይታወቃል። ኢትዮጵያ መንግሥት የጸጥታ አካላት በበኩላቸው ውንጀላው መሠረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ቀጣዩ የመጽሔት ርዕስ እንሻገር። ወደ ኬንያ ነው የምናልፈው። በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዩኤንኤችሲአር በኬንያው ዳዳብ የሚገኙ ሁለት የመጠለያ ካምፖችን ካምቢዮስና ኢፎ ሁለት የተባሉ መንደሮች ለኬንያ መንግስት አስረክበዋል። መጠለያዎቹ የሶማሊያ ስደተኞች ይኖሩበት የነበረ ሲሆን ወደ ሁለት ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶችም ነበሯቸው ይለናል ገልሞ ዳዊት ከናይሮቢ ባጠናቀረው ተከታዩ ዘገባው ሰሜን ምስራቅ ኬንያ በሚገኘው ደዳብ ካምፕ ኢፎ ሁለትና ካምቢዮስ የስደተኞች መጠለያ ሰፈሮችን ለኬንያ መንግስት በይፋ ማስረከቡን በተባበሩት መንግስታት የስደተኞች ጉዳይ ዩንችሲያር ኬንያ ቅርንጫፍ አስታወቀ። ባለፈው አርብ ከሳት ደዳብ ካምፕ በተደረገው የርክክብ ፕሮግራም ላይ የኬንያ አገር ውስጥ ጉዳይ የአስተዳደር ዘርፍ ዋና ጸሐፊ ፓትሪክ ኦለንቱቱን ጨምረው በርካታ የኬንያ መንግስት ተወካዮች ተካፍለዋል። ሚስተር ኦለንቱቱ ኬንያ ደዳብ ላሉ ሌሎች ስደተኞችም መፍትሄ እያፈላለገች ነው ብለዋል። ከዓለም አቀፉ ማህበረሰብ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እና ከሌሎች ድርጅቶች ጋር ሆነን በተቀሩት የዳዳብ ካምፕ ማለትም በኢፎ፣ በደጋሃሌ እና በሃገዴራ ላሉ ስደተኞች መፍትሔ የምናፈላልግ መሆኑን መግለጽ እፈልጋለሁ። በካምፑ ያሉ ሰዎችን የመቁጠር እንዲሁም የማጣራት ሂደቱንም እንቀጥላለን። የማጣራት ሂደቱ ከተጠናቀቀ በኋላ ከአገሮቻችን ጋር ሆነን ስለ ስደተኞቹ እጣ ፈንታ የምንወስን ይሆናል። የኬንያ መንግስት ከዩንችሲያር የተረከባቸው ሁለቱ መጠለያዎች ትምህርት ቤት፣ ሆስፒታልና ፖሊስ ጣቢያ ያላቸው ሲሆኑ በአጠቃላይ ወደ 20 ሚሊዮን ዶላር የሚገመቱ ፕሮጀክቶችን የያዙ መጠለያዎች ናቸው ተብለዋል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር የአስተዳደር ዘርፍ ዋና ጸሐፊ ወለንቱቱ አካባቢውን የሚያስተዳድረው የኬንያው ጋሪሳ ግዛት ከካምፑ ጋር የተረከበውን የመሰረተ ልማት በአግባብ እንዲጠቀምበት አሳስበዋል። በኬንያ የዩንችሲር ቅርንጫፍ ቢሮ ኃላፊ ፋቴ አብደላም በዝግጅቱ ላይ ተገኝተዋል። ምስ ፋቲያ ዩኒሲያር በካምቢዮስ ና በኢፎልት ያሉ መሰረተ ልማቶችን ድርጅታቸው በአግባቡ ሲዝ እንደነበረ ገልጸዋል። በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉ ማናቸውንም የሶማሌ፣ የኢትዮጵያ፣ የደቡብ ሱዳን ስደተኞችን እንረዳቸዋለን። በዚህም ላይ ከኬንያ መንግስት ጋር በቅርበት እየሰራን ነን ምስስፋት ያክለው ወደ ካኩማ ስደተኞች ካምፕ መዛወር የሚፈልጉትን ስደተኞች ድርጅታቸው ሁኔታዎችን የሚያመቻች መሆኑን፣ እዚያው በደዳብ ከአካባቢው ህብረተሰብ ጋር በኢኮኖሚ ተዋህደው መስራት የሚፈልጉ ስደተኞችን ድርጅታቸው ዩኤንኤችሲአር እና የኬንያ መንግስት እንደ አማራጭ እያዩ ነው ብለዋል። ኬንያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮ እንደምለው በደዳብ ከ250 ሺህ በላይ ስደተኞች ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ማይከል፣ ሞዳዊት እናመሰግናለን። ፍልስጤማውያን ባህሬን ውስጥ የተከፈተውንና ዩናይትድ ስቴትስ የመካከለኛው ምስራቅ ሰላም እቅዷን የምታቀርብበትን የሁለት ቀናት ጉባኤ በመቃወም ሰልፍ ወጥተዋል። ፕሬዚዳንት ትራምፕ በአማቻቸው በጃረድ ኩሽነር የበላይ ኃላፊነት የተዘጋጀውን እቅድ ለፍልስጤማውያን የምዕተ ዓመቱ ዕድል ዲል ኦፍ ዘ ሴንቸሪ ብለውታል። የፖለቲካ መፍትሄ ባልተቀመጠበት ይሄ የኢኮኖሚ እቅድ የመሳካት እድል ይኖረው እንደሆን ግን ለጊዜው አይታወቅም። የትራምፕ አስተዳደር እንደ አውሮፓ አቆጣጠር በ2017 ኢየሩሳሌም የእስራኤል መዲና ነች ብሎ እውቅና መስጠቱን ተከትሎ ፍልስጤማውያን ግንኙነቶቻቸውን አቋርጠዋል። ቆንጅታዬ ዘገባ ታቀርባለች። ባህሬን ዋና ከተማ ማናማ ላይ ዛሬ በአሜሪካ ዋና አስተባባሪነት በተከፈተው ጉባኤ ትናንትና በዋዜማው ዌስት ባንክ ላይ ፍልስጤማውያን የተቃውሞ ሰልፍ አካሂደዋል። ሞሮኮ ዋና ከተማ ራባት ላይም በሺዎች የተቆጠሩ ደጋፊዎቻቸው ሰልፍ ወጥተዋል። በዚህ ጉባኤ ላይ መገኘትን የመረጡ መንግስታት የሚሆኑ ግለሰቦች ወይም ተቋማት ከሃዲዎች ካምፕ ለመግባት የመረጡ ናቸው ሲሉ ነው የራባት ሰልፍ ተካፋይ ሲናገሩ የተሰሙት። የሰላምና የብልጽግና ምክክር ጉባኤ በሚል ስያሜ የተጠራው ስብሰባ ላይ የሚሳተፉት ሀገሮችም ጭምር ስለ ጉባኤው የተለያየ አስተያየት እንዳላቸው ታውቋል። ሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤሚሬቶች፣ ግብጽና ዮርዳኖስ በጉባኤው ላይ እንደሚካፈሉ አረጋግጠዋል። ነገር ግን ከፍተኛ የመንግስት ባለስልጣናትን አላኩም። ዩናይትድ ስቴትስን ወክለው የሚካፈሉት የገንዘብ ሚኒስትሩ ስቲቭን ምኒችን እና የእቅዱ ዋናው መሐንዲስ የሆኑት የፕሬዝደንት ትረምፕ አማች ጃረድ ኩሽነር ናቸው። የዋይት ሀውሱ ከፍተኛ አማካሪ ኩሽነር በዚህ እቅድ ለመካከለኛው ምስራቅ መዋለ ነዋይ 50 ቢሊዮን ዶላር ይመደባል። ይህም በዌስት ባንክና በጋዛ አንድ ሚሊዮን የሥራ ዕድሎችን ይፈጥራል። ሰላሳ ከመቶ የሆነውን የሥራ አጥነቱን መጠን ከአስር ከመቶ በታች ያወርደዋል። በትክክል ሥራ ላይ ከኋለ የድህነቱን መጠንም በግማሽ ይቀንሰዋል። የተዘጋጀው የአስር ዓመት ፕላን ነው። የትራምፕ አስተዳደር ዛሬና ነገ ረቡዕ የሚካሄደውን የባህሬኑን ጉባኤ ለፍልስጤማውያን ከእስራኤል ጋር ሰላም በመፍጠር ብዙ ቢሊዮን ዶላር መዋዕለ ነዋይ ተጠቃሚ የመሆን እድል የሚያገኙበት እንደሆነ እየተናገረ ነው። የፍልስጤም መሪዎች ግን የነጻ ሀገር ባለቤት እንዳንሆን የታለመ እቅድ ነው በማለት የዩናይትድ ስቴትስን የኢኮኖሚ እቅድ አውግዘውታል። የፍልስጤም ጠቅላይ ሚኒስትር ሞሐመድ ሽታይ እንዲህ ብለዋል። አሁን እስራኤልና ዩናይትድ ስቴትስ እያደረጉ ያሉት ፍልስጤማውያን እየተጎዱ ከአረቦች ጋር ግንኙነታቸውን የማሻሻል ሙከራ ነው። እኛ ደግሞ ይህን አንቀበልም፣ በእኛ በኩል ሙሉ በሙሉ ውድቅ ነው። የዛሬው ቀን የቁጣ ቀን ነው። በየትኛውም ቦታ ያሉ ፍልስጤማውያን በሙሉ በአንድነት ከፕሬዝደንት አባስ አመራር ጎን ቆመዋል። ነቃፊዎች በበኩላቸው የትረምፕ አስተዳደር የፍልስጤማውያንን ጉዳይ ከራሳቸው እጅ አውጥቶ ከእስራኤል ጋር ወዳጅነታቸውን እያጠበቁ ላሉ የአረብ ሀገሮች እየሰጠ ነው ብለዋል። የፍልስጤማውያንን የነጻ ሀገር ባለቤትነት ጉጉት ያላካተተ እቅድ ፍሬያማ የመሆን ዕድል እንደማይኖረው ነው ብዙዎቹ የሚናገሩት። ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አቅደውት የነበረውን ጥቃት ከቀለበሱ በኋላ በቴህራን መሪዎች ላይ አዲስ ማዕቀቦችን ጥለዋል። በሌላ በኩል የትራምፕ አስተዳደር ውጥረቱን ለማርገብ ካለምንም ቅድመ ሁኔታ ከኢራን ጋር እንደሚደራደር የዩናይት ስቴትስ ባለሥልጣናት ይፋ አድርገዋል። ኢራን በበኩሏ አሜሪካ ማዕቀቡን የምታነሳ ከሆነ የመደራደር ፍላጎት እንደሚኖራት ፍንጭ መስጠቷን በዋይት ሃውስ ቤተ መንግስት የአሜሪካ ድምፅ ዘጋቢ ፓትሲ ዊዲ ኩስዋራ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍስሐዬ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአራት ዓመታት በፊት ከኢራን ጋር ከተፈረመው ውል ከወጡበት ጊዜ አንስቶ የኢራን ኢኮኖሚ በተደጋጋሚ የተጣለበትን ማዕቀብ ሲዘልቅ ቆይቷል። አሁን ደግሞ ማዕቀብ እንደሚጨመርበት ፕሬዚደንት ትራምፕ ገልጸዋል። በከፍተኛው አመራር ትዕዛዝ መሰረት አሁን የምፈርመው የማዕቀብ እርምጃ የኢራኑን መሪንና መስሪያ ቤታቸውን ከሳቸው ጋር ቅርበት ያላቸው ቁልፍ የሆኑ የገንዘብ ምንጮችን ድጋፍ ይነፍጋል። ፕሬዚደንት ትራምፕ አዲስ የማዕቀቦች ዙር እንዲጣል ያዘዙት ትላንት ሰኞ ነው። የአሁኑ ማዕቀብ የሳይበር ጥቃት ሲሆን የኢራን የስለላ አገልግሎት በሚጠቀምባቸው ኮምፒውተሮች ላይ ያነጣጠረ ነው። ኢራን ጥቃቶቹ ዓለም አቀፍ ሕግን ይጥሳሉ ካለች በኋላ ማጣጣሉ አልቀረም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሰይድ አባስ ሙሳቪ ምላሽ ሰጥተዋል። አሜሪካ ከቅርብ ጊዜያት ወይም ከአርባ ዓመታት ወዲህ በእኛ ላይ ሳትጥለው የቀራት ማዕቀብ አለ እንዴ እናም ከዛ ያገኘችው ጥቅምስ አለ? የትራምፕ አስተዳደር ማዕቀቦች በኢራኑ ከፍተኛ መሪ አያቶላ ኻሚነይ ላይ ያነጣጠሩት ለኢራን መንግሥት ጸባዊ ባህሪ ተጠያቂ አድርጎ ስለወሰዳቸው ነው። አንዳንድ ታዛቢዎች ግን በማዕቀቦቹ ስኬት ላይ የጥያቄ ምልክት ያኖራሉ። ኻሚነይ በአሜሪካ ስር ያሉ የፋይናንስ ተቋማትን የሚጠቀሙ አይመስለንም ከሚል እምነት የተነሳ ነው ጥርጣሬ ውስጥ የገቡት። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ምኑቺን ግን ይህ ለተምሳሌታ ያህል የተወሰደ እርምጃ ነው ለሚሉት እንደዛ አይደለም የሚል ምላሽ ሰጥተዋል። በአስር ቢሊዮኖች ዶላሮች የሚቆጠር ገንዘብን ነው የቆለፍ ነው ብለዋል። እነዚህ ማዕቀቦች ሰዎች ገንዘብ ከሚደብቁባቸው ተጨማሪ ተቋማት ጋር ስለሚያያዙ ከፍተኛ ስኬት ይኖራቸዋል ሲሉም አስገንዝበዋል። ማለቂያ የሌላቸው ጦርነቶችን አቆማለሁ የሚል የምርጫ ዘመቻ ሲያሰሙ የቆዩት ትራምፕ ኢራን የአሜሪካን ድሮን ወይም ሰው አልባ አውሮፕላንን ተኩሳ በመጣሏ ሊወስዱት የነበረውን የጥቃት እርምጃ መቀልበሳቸው የሚታወስ ነው። በሌላ በኩል ደግሞ ትራምፕ ፍላጎታቸው ከሆነ ከእነሱ ጋር መደራደር እንወዳለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢራን ላይ ጥምረት ለመመስረት ሲሉ ሳዑዲ አረቢያንና የተባበረው የአረብ ኤሚሬቶችን ያቀፉ የቀጠና አጋሮችን እያነጋገሩ ነው። ከኢራን ጋር ያለውን ውጥረት ለማርገብ ሲባል ዩናይትድ ስቴትስ ካለምንም ቅድመ ግዴታ ከኢራን ጋር ትደራደራለች ብለዋል። የኢራን ባለሥልጣኖች በበኩላቸው ዩናይትድ ስቴትስ የጣለችባቸውን ማዕቀብ የምታነሳ ከሆነ የመደራደር ፍላጎት እንዳላቸው ፍንጭ ሰጥተዋል። አድማጮቻችን የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የዛሬ ማክሰኞ ሰኔ 18 ቀጥል አዲሱ ቀጥል ፕሮግራማችን ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደን ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ወደ ቀዳሚው የምሽቱ ቅንብር ተከታዩም ከዚሁ ሰሞነኛ ሁኔታ ጋር የተያያዘ ነው። አማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ከሳቸው ጋር የተካሄደ ቃለ ምልልስ ነው። ቃለ ምልልሱን ያደረገው ደግሞ ባልደረባ ያሉላ ከበደ ጥያቄ ትወረውራለ። ልክ ነው አዲሱ፣ አመሰግናለሁ። ቀደም ብለን በተደጋጋሚ በርከት ባሉት ዘገባዎቻችን የቀረበው ባለፈው ቅዳሜ የደረሰውን ከፍተኛ የመንግስት ባለስልጣናት በአማራ ክልል እና በፌዴራልም ደረጃ የተገደሉበትን ዜና የተመለከተ ነው። አብን የአብን ቀደም ብለህ አዲሱ ያስተዋወቅካቸው የአብን ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። አስተያየቱን የሰጡት ዜናውን ከሰሙበት ሁኔታ ይጀምራሉ። ዜናውን የሰማነው በታላቅ ሀዘንና ልብ መድማት ነው። እጅግ በጣም የሚያሳዝን የአማራን ሕዝብ እያስከፋ በአራቱም ወንድሞቻችን ህልፈት በጣም በከፍተኛ ሁኔታ ነው ያዘን ነው እና የእነሱ የግለሰቦች ሞት ብቻ ሳይሆን በአማራ ህዝብ ላይ የደረሰ ትልቅ አደጋ፣ በአማራ ህዝብ ላይ የደረሰ ትልቅ ሐዘን ነበር የሰማነው ዜና። አራት የአመራር አባሎች አንድነት የሰጣችሁት ቀደም ብዬ የጠቀስኩት ጋዜጣዊ መግለጫ ላይ ህዝባችን በቀጣይ ምን ማድረግ አለበት ሲሉ ጊዜው ፈታኝ መሆኑን ጠቅሰው የተናገሩትን እናስቀድምና ጥያቄዎችን አስከትላለሁ። ይሄ ወቅት በጣም ፈታኝ ወቅት ነው። እንደ ህዝብ አንድነታችን አጠናክረን አንድነታችን አስጠብቀን መንቀሳቀስ ካልቻልና የአማራ ህዝብ በታሪኩ ገጥሞት ማያቅ ችግር ውስጥ ሊገባ የሚችልበት አገራችንም አደጋ ውስጥ ልትገባ የምትችልበት ሁኔታ ሊፈጥር የሚችል እጅግ አደገኛ ክስተት ነው። ስለዚህ መላው ህዝባችን አማራዊ አንድነቱን በማጠናከር አማራዊ አንድነቱ ላይ በማተኮር ከዚህ ችግር እንዴት መውጣት እንችላለን፣ ህዝባችን ከዚህ ችግር እንዴት መውጣት እንችላለንና እያንዳንዱ ሰው ለዚህ ችግር መውጣት መፍትሄ በማበረከቱ ዙሪያ ምን ማድረግ እችላለሁ የሚለውን አይቶ እንዲንቀሳቀስ አበክረን ማሳሰብ እንፈልጋለን። ዶክተር ደሳለኝ፣ በዚህ ማሳሰቢያችሁ በታሪክ ገጥሞን የማያውቅ ችግር ውስጥ ልንገባ እንችላለን ያሉት መረጋጋትም ሆነ አካባቢው ደህንነቱ የተጠበቀ እንዲሆን በተጨባጭ ግን ይህን ድንገት ተከትሎ በዚህ አሳሳቢና ውጥረት በነገሰበት ሁኔታ ውስጥ በድርጅታችሁ አብን ሆነ በዜጎች ምን ሊደረግ ይገባል ይላሉ? በጣም ጥሩ ጥያቄ ነው። አለ አንደኛ አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ አልዋንታዎች አሉ፣ የሽብር ወሬዎች አሉ። በተለይ የአማራ ህዝብ እነዚህም ህዝባችን ለማሸበርና ለማወናበድ የሚነሱ የሽብር ወሬዎችን ንቆ አካባቢውን በትኩረት ነቅቶ መጠበቅ መቻል አለበት። ይህንን አጋጣሚ ተጠቅመው የአማራን ህዝብ መረበሽ የሚፈልጉ የተለያዩ አይነት እየፈጠሩ በየቀኑ የሚያሰሩት የተለያየ ወሬ ያለና እሱን መጠንቀቅ አንደኛው አስፈላጊ ነገር ነው። ሁለተኛው በተለይ አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የኃላፊነት ስሜት ነው። ስለዚህ የአቤታና የአብን መዋቅር በጋራ ተቀናጅቶ የአካባቢውን ሰላም የማስጠበቅ የማስከበር ስራ ላይ እንሰማራለን። አባላቶቻችን፣ ደጋፊዎቻችን፣ በየደረጃው ያሉ አመራሮች የአማራን ህዝብ ሰላም በማስከበር ረገጥ ከክልሉ መንግስት አመራሮች እና በየደረጃው ካሉ የአዴፓና የመንግስት መዋቅሮች ጋር ተናበው መስራት አለባቸው የሚል አቅጣጫ አስቀምጠናል። ከኛ በላይ የአማራን ህዝብ ሰላም ማስጠበቅ የሚችል አካል የለም ብለን እናስባለን። ስለዚህ በተቻለ መጠን አካባቢያችን በጥንቃቄ ማየት መከታተል፣ የውጭ አካላት ይህን አጋጣሚ ተጠቅመው ህዝባችን ላይ መከፋፈል እንዳይፈጥሩ መጠንቀጫ አስፈልገናል እና በኃላፊነት ሁላችንም መንቀሳቀስ አለብን ብለን ማስባል። መልካም ቀደም ባለው ጋዜጣዊ መግለጫችሁም በተለይ አሁን የጠቀሱትን ከክልሉ አመራሮች ጋር የመስራትን አስፈላጊነት የጠቀሱበትን ደግሞ እንስማ። ክልላችን ለሚመራው ድርጅት አዴፓና ለክልሉ በሕይወት ላሉ አመራሮች የገጠመን ፈተና ለማለፍ አብን በማንኛውም አጋጣሚ ያለምንም ልዩነት አብሮ ለመስራትና የአማራን ህዝብ በጋራ ለማሻገር ዝግጁ መሆኑን እዚህ አጋጣሚ ማሳሰብ እንፈልጋለን። ዶክተር ደሳለኝ ምናልባትም ገና ከዚህ አሳዛኝ ድንገት ማግስትም ቢሆን ንግግር ተጀምረዋል። የክልሉም አመራር ርዕሰ መስተዳድሩን እና ሌሎች ከፍተኛ ኃላፊዎችን ያጡበት ሰዓት ላይ ነው ያሉትና እና በእነሱስ በኩል መልሶ የመዋቀርና ወዲያውኑ ስለሚደረጉ ስራዎች የመነጋገር እድል ነበራችሁ ከዚህ ቀደምም ምን ያህል አብራቸው የመስራት እድል እንደነበራችሁ? ልክ ነው። ይህ ክስተት ከተፈጠረ በኋላ ከፍተኛ አመራሮችን አነጋግረናቸዋል። በእኛ በኩል የህዝባችን ሰላም፣ የህዝባችን ደህንነት በማስጠበቅ ዙሪያ ያለምንም ቅድሚያ ሁኔታ የሚፈለግብንን እና የሚጠበቀውን ድጋፍ እንደምንሰጣቸው ገልጸን አሁን ያሉበትን እንቅስቃሴ ለመረዳት ሞክረናልና በጣም የተረጋጉ ናቸው። መሰራት ያለባቸውን ነገሮች በቅደም ተከተል አስቀምጠው እየተንቀሳቀሱ እንደሆነ የተፈጠረውን የአመራር ክፍተትን ለመሙላት አንዳንድ እርምጃዎችን እየሰሩ እንደሆነ ገምጸውልናልና ነገ የወጣናቸው ብርቅ የወንድሞቻችን ቀብር ይፈጸመም ከዛ በኋላ ነገ ከሰዓት ወይም ከነገ ወዲያ ባለው ጊዜ ተገናኝተን ለመወያየት አስበናል። እንግዲህ እሱን እንጠብቃለን ማለት ነው። ከዚህ በፊት እንግዲህ ከአዴታ ጋር ሶስት መሰረታዊ ነጥቦችን ለይተን በጋራ መስራት አለብን ብለን መግባባት ላይ ደርሰን ነበር። የህዝባችን ሰላምና ደህንነት በጋራ በማስጠበቅ፣ የአማራ ብሔርተኝነትን በጋራ በመጠበቅና በጋራ በማሳደግ እንዲሁም የአማራ ህዝብ ባለፉት አመታት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎ ተገፍቶ ተገልሎ ስለነበር ህዝባችን ተጠቃሚ የሚሆንባቸውን ጉዳዮች በጋራ የማሰብ በጋራ የማቀድና በቻልነው መጠን ተባብረን እንዲተገበር የማድረግ ስራዎች መስራት አለብን ብለን ነበር። እርግጥ አጭር ጊዜ ነው፣ ግን ደግሞ በሁለቱም ድርጅቶች በኩል ተደራራቢ የስራ ጫና ስለነበር አንዳንድ ውጤቶች ውጪ ያን ያክል በጣም ሰፊ የሚባል የጋራ ስራ አልሰራንም። በዛ ደረጃ ነው የሚገለጸው ግንኙነታችን መልካም በከፍተኛ ኃላፊነት ስለመስራት ተናግረዋል። ቁጥራቸው የበዛው ተከታይ ወጣቶች በክልል ውስጥ አሏችሁ። አቅጣጫ ማሳየትን አጣዳፊነት ካላቸው ሁኔታዎች ባሻገር መልካም አመራርን በተለይም ደግሞ በዘላቂነት ሊመጡ ስለሚገቡ ለውጦች የቱን ያህል ተዘጋጅታችኋል? በሌሎች በኩልም ያን አይነት ተመሳሳይ ትኩረት እንዲሰጠው ተጽዕኖ የማድረግ አቅማቸውን ለመጠቀም ይህ ችግር ጊዜያዊ ችግር ነው። የአማራ ህዝብ ችግር ማይበግረው ህዝብ ነው። አጭር ጊዜ ከዚህ ችግር አገግለም መውጣት እንደምንችል ግልጽ ነው። ከዛ በላይ ግን አስፈላጊው ነገር በዘላቂነት የአማራን ህዝብ ጥቅም እንዴት ማስከበር እንችላለን፣ ኢትዮጵያን ወደ ተሻለ ዲሞክራሲ በመምራት ረገድ የአማራን ህዝብ አበርክቶ እንዴት ማሳደግ እንችላለን፣ በኢትዮጵያ ፖለቲካ ውስጥ አማራ ወሳኝ ድርሻ እንዲኖረው ለማድረግ እንዴት መስራት እንችላለን፣ በሚለው ዙሪያ በቀጣይ ለመነጋገር እና በጋራ ለመስራት ሁሌም አብን ዝግጁ መሆኑን በተለያዩ ሚዲያ አማራጮች ስንገልጽ ነበርና፣ ዞሮ ዞሮ አብን ወደ ትግል የገባበት መሰረታዊ አላማ ስልጣን ፍለጋ ወይም ሌላ ነገር ሳይሆን የአማራን ህዝብ ጥቅሞች ለማስከበር። በዛ አንጻር እንግዲህ አብረን መስራቱ አስፈላጊ ብቻ ሳይሆን ግዴታም ነው። ለሱ ደግሞ በቻልነው መጠን እኛ ተነሳሽነትን ወስደን ለመንቀሳቀስ ዝግጁ መሆናችንን መግለጽ ፈልጋለሁ። መልካም፣ ዶክተር ደሳለኝ ይበልጡን በወጣቶች የሚደረጉ እንቅስቃሴዎች በሀገሪቱ የተለያዩ ክፍሎች የታዩትን፣ በሌላ በኩል ደግሞ የስራ እድል ያላገኘ ቁጥሩ የበዛ ወጣት ባለበት ሀገር እንዲህ ያለ ውጥረት የነገሰበት ሁኔታ ሲፈጠር ቀድሞ የነበሩ ሁኔታዎች ወደ ተባባሰ ሊያመሩ የመቻላቸው እድል የታመነ ነውና። ከዛ አንጻር አንዳንዴ ከዚህ ቀደም ታይቶ በማይታወቅ ሁኔታ ዘውግን ግን የለየ ጥቃት በተደጋጋሚ የተሰነዘረበት ግጭቶች የተበራከቱበት ጊዜ ላይ እንደመሆናችን እናንተ በምትንቀሳቀሱበት የአማራ ክልል ብቻ ሳይሆን በሌሎች ክልሎችም ያሉ ወጣቶችና ወጣቶች የሚመሯቸው ድርጅቶች የሁሉንም ዘላቂ ጠቀም በሚመለከት መስራት የሚያችሉ ሁኔታዎች ላይ ይህን የከፋ አጋጣሚ ወደ መልካም የመቀየር እድልም ሊኖር ይችላል ተብሎ ይታሰባልና ምን አይነት ጠንከር ያለ አማራጭ መውሰድ ይቻላል ብላችሁ ትገምታላችሁ? ልክ ነው። አሁን ኢትዮጵያ ውስጥ ላለው የፖለቲካ ድቀት፣ የፖለቲካ ክራይሲስ በከፍተኛ ሁኔታ አስተዋጽኦ እያደረገ ያለው የማህበራዊ ኢኮኖሚያዊ ችግሮች መንግስት መፍትሄ መስጠት አለመቻሉ፣ ኢኮኖሚ በከፍተኛ ሁኔታ የተዳከመ መሆኑ፣ ስትራክቸራል ችግሮች መኖሩና ከዚህም ውስጥ በተለይ ከፍተኛ የሆነ የወጣት ስራ አጥ መኖሩ የፖለቲካውን ሁኔታ ያልተረጋጋ እንዲሆን ያደርገዋል። በዚህ ረገድ ይህ ፈተና በአማራ ክልል ብቻ ሳይሆን በመላ ኢትዮጵያ ያለ ችግር ነው። ሀገሪቱ ፖለቲካ ውስጥ መፍትሄ ለማምጣት ደግሞ በአማራ ብቻ የታጠረ አድማስ ስለሌለም ከሌሎች ለአማራ ህዝብ በጎ አስተሳሰብ ካላቸው በኢትዮጵያ አንድነትም ዙሪያ ጥያቄ ከሌላቸው ድርጅቶች ጋር ተቀራርበን እየተነጋገርን ነው። ይህ ችግር መፈጠሩ እንጂ በቀጣይ ሳምንታት አስበናቸው የነበሩ ይፋ ልናደርጋቸው እየሞከር ነው የነበሩ ግንኙነቶች ነበሩ። ዝሮ ዝሮ ምንድን ነው እኛ እምነት ጠንካራ አማራ አደረጃጀት ተያዝን በኋላ አማራ የመደራደር አቅሙን አሳድጎ ከሌሎች መሰል ድርጅቶች ጋር በመነጋገር ከአማራ ህዝብ ጥቅም ገዘር ለኢትዮጵያን ማበርከት ያለብን አስተዋጽኦ አለንና በዛ በኩል ከሌሎች ድርጅቶች ጋር ኮንስትራክቲቭ በሆነ መንገድ መነጋገር አለብን። በትብብር የሚንከራባቸውንም መንገዶች የጀማመር ናቸው ነገሮች አሉ። ወደፊት ነገሮች ተረጋግተው ውጤት ሲያስመዘግቡ እሱን ውሳኔ እናደርገ ይሆናል ማለት ነው። ሊጠቅሱልን ይችላሉ። ይህ ጅምር ሌሎችንም እንዲያነቃቃ በተጓዳኙም ከእናንተ ጋር የመስራት እድል ያላቸው በውጥን ደረጃም ቢሆን ያን አይነት ሀሳብ ያላቸው ከጥላቻ ሀሳቦች ይልቅ አብሮ በመኖር ሊገኙ ወደሚችሉ ጥቅሞች ማምራት የሚችልበት ሁኔታ ላይ በዚህ ሰዓት የሚከታተሉን አድማጮች ጭምር እንዲነጋገሩ ሊጠቅሱልን ይችላሉ። ከየትኞቹ መሳ ለመሳ ልትነጋገሩ ከምችሏቸው ወገኖች ጋር ግንኙነት መፍጠር አስባችኋል ወይም ጀምራችኋል? የጀምር ናቸው ውይይቶች ትግራይ ከኦሮሞና ከሶማሊ ድርጅቶች ጋር ስማቸውን አሁን መጥቀሱ አስፈላጊ አይደለም። ከእነሱ ጋር የጀመርናቸው ኢንጌጅመንቶች አሉ። ከዛ በዘለን ለአማራ ሕዝብ ጥሩ የሚያስቡ የህብረ ብሔራዊ ድርጅቶችም ጋር የጀማመርናቸው ውይይቶች አሉ። እነሱን እንግዲህ ከምርጫ በፊት ምናልባት በተሻለ ደረጃ ኢህአዴግን ተገዳዳሪ ሆነን መውጣት ምንችልበትን አቅጣጫ አስቀምጠን እሱ እየሰራ ነው። ወደፊት የምንገልጻቸው ነው የሚሆነው። ፍሬሻ ፈሪ መልካም። ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ አብን ሊቀመንበር ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ አለ። በጣም አመሰግናለሁ። ወደ የሚቀጥለው ዘገባ እናልፋለን፣ ቀጥላለን። አመሰግናለሁ አዲሱ የቀጣዩም ዘገባ ቀደም ብለን ከያዝነው ርዕስ ጋር ይያያዛል። በእንግዳ ማረፊያ ውስጥ እንደነበር የገለጸው የዶክተር አምባቸው መኮንን ሾፌር ከሆኑት ከሆነው አንዱ እሱ ባለው ድረስ ጋር ጽዮን ግርማ ተወያይታለች። በመጀመሪያ እስቲ እራስህን አስተዋውቀን። ከመቼ ጀምሮ ነው የዶክተር አምባቸው መኪና አሽከርካሪ የሆንከው? ባለው ድረስ እባላለሁ። የርዕሰ መስተዳደር ሹፌር ነው የምሰራው። የዶክተር አምባቸው ሶስተኛ ሹፌር ነኝ። ሶስተኛ ሹፌሮቹ ከመቼ ጀምሮ ነው ሹፌር የሆንከው? የእሳቸው የተቀጠርከው? የተቀጠርኩት ረጅም ጊዜ ነው። ከተቋሙ እሳቸው የመጡ ወደዚያ ወደ አማራ ክልል ከመጡ በኋላ ነው እኔ የተመድቤ እሳቸው ጋር የምሰራ ያለው አሁን በቅርብ ከተሾሙ ጀምሮ ተቋሙ። ማለት የትኛው ተቋም ነው የቀጠረ አንተን? የአማራ ክልል የሚባለው ገዳን። ስለዚህ ምን ያህል ጊዜ በሹፌርነት አገለገልክ ማለት ነው? አስራ አንድ አመት አካባቢ አገልግ ያለሁ የተለያዩ ወራሴዎች ጋር በግሌ እሳቸው ሶስተኛ ሹፌር ነኝ ስትል በግሌ እሳቸውን መኪና ታሽከረክር ነበር ወይስ ምንድን ነበር የምትሰራው? እንግዲህ እሳቸው ጋር ሹፌር ሲመደ ለቤተሰብ ጭምር እሳቸውም ጭምር ነው የምመደበው። ነው እኔ በአጋጣሚ ቤተሰቦች ያለው አዲስ አበባ ከአዲስ አበባ ስለመጣ እኔ አዲስ አበባ ነው ያለው በአጋጣሚ። እና አዲስ አበባ ሲመጣ የመቀበል ትራንስፖርት የመስጠት፣ እዛ ቤተሰብ ሰርቪስ የመስጠት ነው። ሰርስ ያልተደራጀ ነው ና ወይም ምን አይነት ሰው ነበሩ ዶክተር አምባቸው? ቀደም ብዬ የማውቀው ማወቅ በማወቅ ደረጃ እዞም ሰኛው ተቋሚ ስራ ነበር ወደ ምን ለበልሽ በቃ ቃላት ያንጽኛለሱ እንዲህ ነው ለማለት ግን የዋህ የሆኑ ደግ የሆኑ ሰው ነበሩ። በቃ እንደ አለቃ ሳይሆን እንደ ወንድም፣ እንደ እህት፣ እንደ ጓደኛ ሆነን ነበር ስንሰራ ነበር ነው አብረን ምሳንም አብረን በልተኑ ብሉ ብሎ እንዳለቃ እንኳን ብቻ ሆነ የለም በልታችኋል ወይ ብሎ እንደዚያ ይሄንን አለቃ የነበረ ሰው ነው የነበረ እና እግዚአብሔር የለሽ የት ነበሩ እርሶ ይሄ ነገር ሲፈጸም? እኔ በአጋጣሚ እዛ አንድ ወር ቆይቼ አዲስ አበባ ቤተሰብ አዲስ አበባ ነው የሚኖረው እና ከአንድ ወር በኋላ እንቀይራለን እና ከአንድ ወር በኋላ ወደ ባህር ዳር መጥቼ እኔ ሐሙስ ነው የመጣሁት። እሱ ዓርብ ነው የመጣት ከአዲስ አበባ። ከዛ እኔ በአጋጣሚ ቅዳሜ ቀን ስለነበረ አንደኛው ሹፌር አብሮት ነው ያለን። እኔ እረፍት መዝናኛ አለ፣ ገስታውስ የሚባል አለ የእኛ መዝናኛ። ከዛ ገስታውስ ኝ ከዛ ልጆች ጋር ነበርኩኝ የነበርኩት እና ድግስ ሲፈጸም በአጋጣሚ ሰውዬ ወደዛ መጣ እና ከዚያ ያሉትን በሙሉ ሰራተኞች ስታ ስለነበር ነው በቁጥር ስር ዋል ነው በቁጥር ስር ከዋል ነው። በኋላ ይህ መኪና የማን ነው አለ። እኔ መኪና አልኳቸው። አሁን ወደ ምን ልቀጥ ረስነዳ ያለ እዛ ቀጥታ ወደ ስራ አመራር የሚባል ቦታ ከገዝታውስ ወደ ስራ አመራር ቦታ ይዘውኝ ሄዱ። እዛ ስሄድ ምክትላቸውን አገኘሁት ኮሎኔል አደበድ ሚባለው እዛ ስምሳዩ ተረጋጋሁ። አጋጣሚ እሱንም አውቀው ሰው ነው እ ሰላም እንደወርድ እንዳትወርድ አለኝ። ሲለኝ አሀ ችግር አለ ብዬ ከዛ በኋላ ለካስ እሱንም የቁም እስረኛ አድርገውት ተንበርከክ ተፈቀል እያሉ ይገርፉት ነበር ይህን ምክትላቸውም በእሳቸው ጦር ማለት ነው። ከዛ በኋላ የነገር ችግር እንዳለ ሳውቅ እኔ ሁሉ ወስደዋል። በመጀመሪያ ላይ ፈትሸው ማለት ነው እና ምንም ነገር የለኝም፣ ምንም ነገር የለኝ መረጃም የለኝም። ቤተሰብ ደግሞ ልካ አዲስ አበባ ለካ ስልክ አይሰራም። እነሱ ተወሰዱ ሰሩ ማለት ነው። በዛ እኔም እንዳርገው እንደመጡም አላውቅም። ከዛ በኋላ ይሄን ሰውዬ እንዴት ያደርጉት አ የሆነ ችግር አለ ብዬ ሳስብ በአጋጣሚ የሱ ጥበቃ የሆነ ተመቶ ይመጣል። ልጁን እና እንዴት ተመታ እንዴ? ብለው ሰስ ብለው ወደ ሰውየው ሲሄዱ እኔ በአጋጣሚ መኪናውን አቁም ይው በዛ በዩኒቨርሲቲ ጫካ ለጫካ ጫካ ዝም ብዬሽ፣ በአጋጣሚ ይመስላል እንትኑ ባፉ ምናምን እዛ ጫካ ለጫካ መኪና አውቁም የመንግስት መኪና አርኩ ዝም ብዬሽ። እና በዛ መልኩ ህይወቴን ያተረፍኝ በዚያ ስሰማ አለቀኝ። እንደዚያ አድርገው አገኘኋቸው። እሰማሁልሻለሁ። ገስት ሀውስ ጋር ቆመን መጣ። ያልከው ያልከው ሰው ማን ነው? አልገባኝም። ገስት ሀውስ መጣ ያልኩሽ ጄኔራል አሳምነው ጥጌ የሚባለው ሰውዬ እናውቀዋለን። በቅርቡም በስራ ስለሚመጣ ማለት ነው። እሱ ራሱ እየነዳ መኪና ጥበቃዎች ይዞ በአንድ ሴሰር ደግሞ ከኋላ እየተከተለ ጦር መጣ። ጦር ሲመጣ እሱ ዘሎ ወደ ክላሱ ገባ። ክላስ አለው እዛ በነገራችን ላይ እሱ እዛ ክላስ አለው። ሲገባ ይህን ሰዎች በቁጥር ስራ ውሏቸው ብሎ አዞ ወጣ ወደ ላይ። ከዛ እዛ ያለው ጦር ወረደና ዙሪያውን ከበበው። ዙሪያውን ከበው እኛንም በቁጥር ስራ ዋሉንና ፈተሽንና አንድ ክላስ ላይ አስቀምጥን ነው ደስታውስን ስራ አስኪያጅ ጨምሮ ማለት ነው ስራ አስኪያጅ አለ። የስፖርት ባለሙያ ለ የስፖርት ሰጥናቸው እነዚህን ባለንትኖች ትላልቅ ራስታኖችን እሱን ጭምር በቁጥር ሰባ አለና ከዛ በኋላ መኪናዬ ቁሞ ስለነበረ ይህ መኪናዬ ማን ነው አለ። የእሱ አዛዥ ማን ያለው ይሄንን እዛ አዛ ከሳምነው ጦር ከሚባለው አንዱ ከአራት ፖሊስ እና አንድ አዛዥ ጋር ሁነን ወደ ተቋም ወደ ስራምራዊ የሚባል ቦታ አለ። እነሱ ያረፉበት ካምፕ ነው ስራምራብ የሚባለው። ከዛ ወደ እዛ ቦታ ህድና እዛ ቦታ ስንድ እኔ ዛ አዲስ ናቸው አላውቃቸውም፣ ጦሩን ጦሩን ሰራዊትን። ስለዚህ አንተ መኪና ውስጥ አንተ መኪና ውስጥ ማን የገባው ስማችን አላውቃቸውም ያው አዲስ ለሆኑ ጦሮቹ ስማችን አላውቃቸውም ግን የዚው የጦሩ አባል አዛዥ አንዱ አዛዥ ነው ስንት ናቸው በጠቅላላ አራት ነው የገቡት ከኔ መኪና ጄኔራል አሳምነው ነበሩ ጄኔራል አሳምነው ከዛ ከዝርሰው ዘው ማለት ው ነበሩ በረንዳ ላይ ቁጭ ብለው ስልክ እየነካኩ ነው የነበረው እኛ ስንወጣ መጀመሪያ ላይ ዘለው ወደ ክፍላቸው ገቡ ልክ እንደ መጡ እዛው ክፍል ስላላቸው ዘለው ገቡ ብለህ ነበርና ከዛ ደግሞ ስንወጣ በረንዳ ላይ ቁጭ ብለው ስልካቸውን እየነካኩ ነበር አልክ አይም ታታም ይሄ ነገር ከራሳቸው መኪና እያሽከረከሩ የመጡ ከመኪናቸው ወደ አራት የሚደርሱ አጃቢዎቻቸው አብረው ወረዱ። ሳሴ ስታፊር ገቡ። ስታፊር ከገቡ በኋላ አንደኛ ፎቅ ነው እንጠርማቸው ገቡ። ወንበር ይካሄድልኝ ብለው ወንበር አስቀየሩ። ከታች ከሻይ ክበቡ ተቀየርላቸው። በኋላ እዛ ወንበር ላይ ሆኖ ለኦሬንቴሽን ይሰጣል ነበረ ሰ ይነካፈ ማ እንግዲህ እኔ ያያቸው እይታ በረንዳው ማለት አንደኛ ፎቅ ነው ወይስ ምድር ነው? እዛ አንደኛ በር ላይ ወጥተው በረንዳ ለች ከፎቋ በር ላይ ወጥተው ዛፎ ነው ታዲያ እንዴት ነው የሰማኸው? ድምጻቸውን የሚያወሩትን ከፎቅ አንተ ምድር ከሆንክ አንተ የት ጋር ነበርክ? እኔ ታች ነበርኩኝ እና ይታያል፣ ወደ ላይ ይታያል። እንትናቸው መኪናው ገባ። በኋላም በኋላ ስልክ ይደውል ነበር ከእኔ ጋር ለነበረው አመራር። ድምጻ እኮ የእሳቸውን ድምጽ እንዴት ሰማኸው? ስልክ ደውለው አመራር ከሰጡ ሰውየው ስልኩን ከያዘው የእሳቸው መልእክት መሆኑን እሳቸው የሚያስተላልፉት መሆኑን እንዴት እንግዲህ የእሳቸው መሆናቸውን አንደኛ የማውቀው ምንድነው? ጀኔራል እሺ እያሉ ተቀባዩ እንትን ጄኔራል እሺ እያሉ እዛ ደግሞ ጄኔራል እያሉ እሺ እሺ የሚሉ እንትን እሰማ ነበር። ና እሳቸው ውጭ እንደዛ አይነት ቃል የሚቀበሉ አሳል መሰለኝ ነው እንደዛ ነው እኮ እሳቸው የሚሉትን ግን በድምጻቸው አስተላለፉ። የሚሉትን መልእክት ግን ሰምተዋል። የሚያስተላለፈው መልእክት ጄኔራል፣ የሚያስተላለፈው መልእክት ቦታዎችን ያዙ የሚል ነው። እሱ ድምፅ አይሰማኝም፣ ግን ቦታዎች ፖሊስ ኮሚሽን፣ ብዙሀን መገናኛ አልማ አመልስ እያለ ይሰራላቸው ነበር ይመስለኛል። እና ስልክ እንትን የሚለው ይቀበላል። እነዚህ ቦታዎች እያነሳ ማን ነው እንጂ የእሳቸውን ድምጽ፣ በድምጽ ትእዛዝ ሲሰጡ በድምጽ ሰምተዋል። በቀጥታ ድምጻቸው ነው በቀጥታ አይሰማኝ የእሱ ግን ከሚሉ ትረዳለ ያኛው ከሚመልሳቸው መልስ ምን እንደሚሉ መልስ ላቸ ለምሳሌ ፖሊስ ኮሚሽን ሲል ያኘው ፖሊስ ኮሚሽን ምናምን እያለ ይደግመዋል። መልሶ ሲገቡስ የያዟቸው ስልኩን ስልካቸውን ተቀበሏቸው ያሉትን ትእዛዝ በድምጽ ሰምተዋል። በአሁኛ አንድነት እኛ ነው ወደዛ ቦታ ዞን የሚሄደው ከሱ ጋር እያንዳንዷን ቃል ከእሱ ጋር ኮ የተደረጉ ነው። እርሳቸው አነጋግረውሃል አንተን? አላነጋገሩኝም። እርሳቸው ዝም ብለው ምንድን ነው የሚሉት የምሰማቸው ይ ለዚያ እነሱ ለሚመሩ ጦሮች፣ እነዚህ ሰዎች ስልካቸውን ተቀበሉ ይላሉ። ጠበቃውን በመሳሪያ ቁጥር ውስጥ አድርጉ ይላሉ። ይሄን ያስተላልፉ ነበር። ወደ መዝናኛ ውስጥ ከመግባቱ በፊት እንደዚህ ከመታገታችሁ በፊት አይተዋቸው ነበር ጄኔራል አሳምነውን? ከዛ በፊት ነው ያን ያን ቀን የዛኑ ቀን ከመታገታችሁ በፊት አሁን አላየናቸውም እኛ። ስምንት ሰዓት ተኩል እንደዛ አካባቢ ነው ዘጠኝ ሰዓት አካባቢ የገባ ነው ወደ ተቋሙ። ከዛ በኋላ ነው እሳቸው የመጡ ያኔ ሲመጡ ጋር አይቻቸዋለሁም ሲገቡ መኪናቸውን ራሳቸው እያሽከረከሩ በተለያየ ጥበቃ ሆነው ሲገቡ አይቻለሁም። ስንት ሰዓት ነበር ይሄ ሰዓት? አስራ አንድ ሰዓት ከሀያ አስራ አንድ ሰዓት ተኩል አካባቢ በግምት ይመስለኛል። ከዛ ወዴት ሄዱ እርሶ? ከዛ በኋላ ምልሽ የስራ አምራር የሚባል ቦታ ስራ አምራር ማለት ይሄ ጦሩ ያለበት የማረፊያ ወይም ደግሞ በተለምዶ ማሰልጠኛ የሚባል ስራ አምራር፣ የአምራሮች ማሰልጠኛ፣ ከዛ ነው የወሰድን ቀጥታ ሜዳዋ ላይ መሳሪያ ደቅኖብኛል። አንድ አዛዥ ያለ ሻለቃ ጋቤና እዛ ወደ ገስታውስ አካባቢ ወደ ስራ አምራር፣ ሃገስታውስ ወደ ስራ አምራር፣ ስራ አምራር ስደርስ አሁን ምልሽ ሰው እሱ ምክትል የነበረውን ሰው አገኘ። ዛ ታግቶ እኔ በወቅቱ ፈጥ አግቶ አልመሰለኝም። አቶ ስባሉ ግልጽ ለማድረግ እርሶን መሳሪያ ደቅ ነው ይዘውት የሄዱት? አዛዥ ያሏቸው ማን ናቸው? እርስን ይዘወት የሄዱት ሻለቃ ናቸው። የሱ አዲስ የጦር ስለሆነ አናውቃቸውን ስማቸውን። ይህ አዲስ ሰሞኑን ዛሬ ሳምንት ሰልጥኖ የመጣ ጦር የዚያ አዛዥ ናቸው። እና ከዛ ሁነው ሰውየው ከስልክ ይደዋወላሉ። እክሌን ያዙት፣ ይሄን ቦታ ያዙት፣ ይሄን ቦታ ያዙት፣ ይሄን ቦታ ያዙት ይላቸዋል። ሰውየው ከገስታው ነው ማን ነው። ከዛ ይሄን ቦታ ያዙት፣ ይሄን ቦታ ያዙት እያለ ሲላቸው እሰማለሁ። ጄኔራል አሳምነው መሆናቸውን በምን አወቁ እርስዎ? ጀኔራል፣ እያለ ይጠራቸዋል ስማቸውን። እና ብዙ ስልኮችን ኮሚኒኬት ያደርጋል ከተለያዩ ጓዶች ጋር ከኔ ጋር ያለው አዛዥ ማለት ነው። ከዛ ስራ አመራር እጄ ኮንረር አለበል የሚባለውን ዳርና ዳር ሁለት ጥበቃዎች አብሮታሉ። ከዛ እንዲ፣ ይህን ሰውዬማ አውቀዋለሁ፣ ሰላም ልበለው በደንብ ስለማውቀው ብዬ እጅ ሰላም ለውስን፣ እንዳትንቀሳቀስ መኪና እንዳትወርድ አለኝ አብረኝ የመጣው እንትን። ከዛ በኋላ ከተወሰነ ሰዓት በኋላ በይታ ሰውየውን ሳየው ታግቶ፣ ተንበርከክ ቁጭበል እያሉ እየገረፉት እንደሆነ አየው። ከዛ ከእኔ ጋር ደግሞ ያለው አዛዥ ምን አድርገው ኮኔሌሉን ሲለው ለጀኔራል አሳም ነው በሉት እንጂ ግደሉት እንጂ ይላቸዋል። ይህን ስል ይሰማ ነበር። አብረኝ ከጎን ሆኖ የሚያወራው ማለት ነው። ኮኔሬል አለበልን ነው ማን ነው ቁጭ ብድግ እያደረጋቸው የነበረው እዛ የነበሩ ልዩ መለዮ ለባሾች። አሁን ምልሽ እነዚህ ሰዎች መለዮ ለባሾች ብቻቸውን ነበሩ። ኮኔሬል አለበል አሉ። ሶስት ጥበቃዎች አሉ። አንደኛው ጥበቃ ዘዘዋሴ የሚባለው የሟቹ የሱ ጥበቃ ነው እና እንዴት የሚያደርግ መጣ መታ አብሮ መጥቶ ነው ምናምን የሚል ነበር በወቅት የነበረ ለካ እሱን ለካ ከተቋሙ ዘውት ደግሞ አግኝተው ዘውት ደው ስለዚህ ከመኪና ወረዱ። እኔ አልወረድኩም። በቃ መኪና እንዳለው ዝም በዓይነ ቁራኛ ነው የማያቸው የነበረ ሰዎችም ሰዎቹ አርሶ ይዘዋቸው ሄዱት። ሰዎች ወዴት ሄዱ? እንጃቸው የነበሩ ሰዎች። በአጋጣሚ ሌላ መኪና መጣ። ቅፍለኛ ያዘ እነሱ አልደረባ የሆነ እሱ ሲመጣ ተደናግጠው ሁላቸውም ወርደው እንዲህ የጀኔራል ጥበቃ እኮ ነው ምናምን ብለው ውርድ ብለው፣ እኔም አብሬ ያኔ ወረድኩና ነገሩ ስላላማረኝ ከዛ በኋላ መኪና እንዳቆንኩት ተነስቼ ጠፍቼ አጥርላጥር በዚያ ባጠር ዘልዬ ጥበቃ በለበት አጥብ በልዬ ላመልጥ ሰርክ መሳሪያ ይዘው ከሆነ ሰዎቹ አግተውት ከሆነ ሲያመልጡ፣ እንዴት ዝም አሉት? እንዴት አልተከተሉትም? እንዴት አልተኮሱበትም? ሲያመልጡ በአጋጣሚ ትኩረታቸው ወደ ልጁ ስለነበረ ወደ ተመተው ልሽ እሱን ነው ሊያዩ እና መኪናው ጋር ወረዷን የመኪና ሲወርዱ፣ ዞሮ ዞሮ እኔ ማምለጫ መውጫ እንደሌለኝ ስለሚያውቁ በራፉ እዛ ጥበቃ ስለተወጠራ እኔን ተውኝና እርኩኝ እዛ እኔ ግን ያን ትቼ መኪናሆኑም ትቼ መንግስት መኪና ዋጋ ንበሲኝ ባለ በዚያ ዘልዬ

አድማጮች ጽዮን ከዶክተር አምባቸው መኮንን ሾፌር ጋር የጀመረችው ውይይት ወይም ቃለ ምልልስ ይቀጥላል። በሌላ ፕሮግራም ይቀርባል። አሁን የፕሮግራም ማሳሰቢያ አለን። የፕሮግራም ሳይሆን ማሳሰቢያው መልካም ዜና፣ ለአዲስ አበባና አካባቢው አድማጮቻችን ከፊታችን እሁድ ሰኔ 24 አንስቶ በአዲስ አበባው አሀዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭት በአሜሪካ ድምፅ ከሚተላለፈው መደበኛ የተለመደው ዝግጅታችን በተጨማሪ ማለት ነው። የቀጥታ ስርጭት ይኖረናል። ለማስታወስ፣ አሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭት ከፊታችን እሁድ ዜናውን ከአዲስ አበባ። የጀነራል ሰዓረ ሙልጌታና ከእርሳቸው ጋር የተገደሉት የጀነራል ገዛይ አበራ አስከሬን ወደ መቀሌ ተልኳል። ዛሬም ለሁለቱ ጀነራሎች የሸኝት ፕሮግራም ነበረ። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጀኔራል አላማና ፍላጎት ዙሪያ ጥያቄዎች እየተነሱ ናቸው። የሁማን ራይትስ ዎች ተመራማሪ ፌሊክስ ሆን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረ ውጥረት አንጻር ይመለከተዋል። ከፎሬን ፖሊሲ መጽሔት ጋር ባካሄደው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞው ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ይጠቁማል። ዜናው አበቃ። አድማጮች ቀደም ብዬ ያሰማሁትን የማሳሰቢያ ልድገም። መልካም ዜና ለአዲስ አበባና አካባቢው አድማጮቻችን ከፊታችን እሁድ ሰኔ ሀያ አራት ጀምረው በአዲስ አበባው አህዱ ኤፍኤም ራዲዮ ዘጠና አራት ነጥብ ሶስት የቀጥታ ስርጭታችን የአሜሪካ ድምፅ ራዲዮ የሚያስተላልፈው ከምሽቱ ሶስት ሰዓት ላይ የሚቀርበው መደበኛ ዝግጅት እንዳለ ሆኖ ነው። በአህዱ ኤፍኤም ሬዲዮ ዘጠና አራት ነጥብ ሶስት የቀጥታ ስርጭታችንን አዲስ አበባና በአካባቢው ለሚገኙ አድማጮቻችን ተከታተሉ። አድማጮች፣ ለምሽቱ የያዝነውንም በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና አዲሱ አበበና ደህና አደሩ አድማጮቻችን Thank you oh,